He didn't ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚው መሰናዶ ከቴክኖሎጂ ፈጣሪዎች ጋር ያስተዋውቀናል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሆኑት በመረሰ ገዛሀኝና ጓደኞቹ በትርፍ ጊዜያቸው የሚሰሩት የምግብ ማድረስ ስራ ካጋጠሙት ተግዳሮቶች መካከል አንዱ መንደሮችንና ስፍራዎችን መለየት እንደሆነ ይናገራሉ። ይህ ሁኔታ ታዲያ በአሁኑ ሰዓት በሀገሪቱ ላሉ ትልልቅ የትራንስፖርት አገልግሎቶች እንዲሁም ተቋማት መፍትሄ መሆን የቻለ ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ አጋር መስራቾች መካከል አንዱ የሆነውን በምረት ገዛኝና የአገልግሎቱን ተጠቃሚዎች አነጋግራለች። በመቀጠል ይቀርባል። በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር አለም፣ ደግሞ እዛኛው ህንፃ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥ Ouch. ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችም ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛሀኝና ሰዎቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል። ስንመርጥ ነው። በአጋጣሚ ነው። መጀመሪያ ላይ እየሰራ የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ። እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ ያለውን ነገሮች ከተደረሰ ምን ያህል ኮስት አለው ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልንም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም። እሱ እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸው ነገሮች መድፈር ይመቸን ነበር። ራሳችንን ቻሌንጅ ማድረግና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲሜ ንበሮች በተለይ አሁን ሲቲዋችን ነው አቤኒዘር እና እሱና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭን ወሰደ አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ ላይ ማለት ነው። እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባ ነው ሳይሆን ከችግራችን ተነስተን ነው ማለት። ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል። ሶፋር አድቨርታይዝመንት እንትን አላልንም፣ አልሄንበትም አድቨርታይዝ ለማድረግ አልሞከርንም። ጀስት ክላይንቶችን እነሱም አፕሮች የሚያደርጉን አሉ፣ እኛም አፕሮች የምናደርጋቸዋሉ እና እየሄድን ሰርቪሳችንን እንነግራቸዋለን እና ደግሞ ሪል ፔን ፖይንት ነው ለነሱ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም እና ኢትስ ሉዚንግ ነገር ለነሱ ኦልሶ ደግሞ በዶላር ነው የሚከፍሉት ዶላሩን ማግኘት እሱ ራሱን ይቻላል ሌላ ፔን ነው ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል፣ ሶሉሽኖች በስንት ስራት እስኪያገኙ ማለት ነው። እና እነዚህ እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ። ያገኘ ናቸው። እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ እነ ዛይሮይድ አሉ፣ ናሽናል አይዲ አዲስ የተቋቋሙ የገቨርመንት እሱም አለ። እና እነዚህ እና ትንንሾችም እንደዚህ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። እየመጡም ያሉ አሁን ሲስተማቸውን ኢንቴግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው ያ እነዚህን ይመስላሉ። የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል። ያ ቴሌግራም ላይ ቅድም ሽን ያደረጉት ሰው ሁሉ ማግኘት ይችላል። ያልኩት አይ ቲንክ ሀገር ውስጥ እዚህ የሚጠቀ በኮል ሴንተር ሆነው የሚሰጡ አፋላጊ ምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ፣ የት አካባቢ ነው የሚገኘው፣ እንዴት አርጌ አክሰስ ማድረግ ይችላለሁ፣ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ፣ የተለያዩ ካምፓኒዎች እና የእኛ አላማ ምንድነው ይህንን ራሱ ለምር ፍሪዛው ቴሌግራም ላይ ሰው በቀላሉ ብለም እና አያገኝም። ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል ስለ ካምፓኒው ዲቴል ሊሆን ይችላል የት አካባቢ ይገኛል ምናምን የሚሉ ነገሮች፣ እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራን ነው። ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል እና ኢቭን ዋንስ ፈርዘር ወስደን ነው። ኤቲኤሞችን ሊሆን ይችላል፣ ባንክ ብራንቾችን ሊሆን ይችላል፣ አካባቢ ላይ ምን አለ። እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ ዛት በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው በዛ በሚያገኙት ነገር፣ ያንን ነው የምናቀርበው። የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች። ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። በሁለት ነገር እናየዋለን። አንደኛ የሎካላይድ በሆነ የተሰራ ሎካላይድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ፣ ቶታሊ ዲፍረንት የጉግል ማፕ አንዳንድ ሎኬሽኖች ሚስ ሊያደርግ ይችላል። ኦነስትሊ ኮስት ዋይዝ በጣም ይከርመናረገ ኮስት ወዘሎት እና ቀድመ በምህረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ይችለናል። በአጠቃላይ ይህን ይመስላል። ከነሱ ጋር ስንሰራ የነበረው ቀየር ወደ ገበታ ማብስን ቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኤፌክቱን ነው ማየት የሚችሉት። ኤፌክቱን ለስ ሞር ሪቴል የሆነ በሀገርኛ ቋንቋ የተሰራ ሎኬሽኖችን በኢዝሊ ማግኘት የሚችል ዳታ ተጨምሮ ማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትንን ክፍተቶች በምህረቱ ጋር ሆነን ፊል ያደረግን እንግዲህ እንደ አንድ ላይ የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰን ምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጭ በሚኖሩት ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት። አዲካ ታክሲም እዚህ ሎካሊ ነው ዲቨሎፕ ያደረግነው ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል እና ለእኛ ከሚያቆራን ነገር ከወጣቶች ጋር ይህን መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው። ፕላስ ቀንሶልን ነው ኦቶፖቭዛት ደግሞ ሪሲትም እናገኛለን። እዚሁም ማለት ነው ከገቢዎች ጋር እሱ ማወራረድ እንችላለን። አዲካ ታክሲም ሌላ አገር ላይ የሄድን ስለሆነ አሁን ሳውት ሱዳን ጁባ፣ ካምፓላ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል። ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምናምን። የገበታ ማፕስ አጋር መስራች በምህረትህ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ካቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ከሰሞኑ ተካሂዷል። ኦኤሲሲ ኢትዮጵያ የተሰኘው ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያው ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ ለመፍጠር ሲሆን ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ህይወት ሳይንስ ባለሙያ እና የስነ ልቦና አማካሪ የሆኑት አቶ ሽመልስ ገበየው ለአሜሪካ ድምፅ ተናግረዋል ከአቶ ሽመልስ ጋር ቆይታ ያደረገችው ስምኝ ሸቆየ ናት እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ ፓሬንቶን የሚለውን ቃል ከሁለት ሌሎች ቃላቶች ነው አንደኛው ፓረንቲንግ ነው ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜ ሊሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን። እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው? የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን አስራ ስምንት ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው። ከአስራ ስምንት እስከ ሀያ አራት ያለው ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ አስፈላጊውን ድጋፍ እያደረጉ፣ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየር እና ይቀጥላል ማለት እስኪ እንደው ወላጅነትን እናነጻጽር በዚህ ዘመን ያለነው ወላጆችና ከኛ በፊት የእኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል። ኃላፊነቱ ወይም የሚኖረው ሚና ይለያያል። ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች፣ ልጅ በማሳደግ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም በቃ አንድ ልጅ ሰፈር ውስጥ ከተወለደ የእናትና ያባቱ ብቻ ሳይሆን የማህበረች በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ የሚሆን በጎ ባልሆነ መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል። አስቀድሞ ማለት ስለዚህ ሰው ብዙ አይቸገርም። ወደ ተቋማቱ ይሄዳል። እኛ ጋር ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ነገር ብቻ ሚሆን ለወላጅነትም ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ አድርጎታል። ከዛ ውጭ አለም ዝርግ ሜዳ ሆና የለ አሁን ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ፣ የታለች መልስ፣ ግባ ወደ ቤት። ከገባው በኋላ በቃ እኔ ሴፍ ነኝ እናቴ እረፍት ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ። ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት? ኦሲስ ስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርገው የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው፣ ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም አሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም እ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው፣ ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለመንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል። ለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው? አስራ ሶስት እስከ አስራ ስምንት አስራ ዘጠኝ ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበትን የማንኛ ወዴት ነው የሚሄደው ምንድ ነው እዚህ የማደርገው እነዚህን የመሳሰሉ ከበበት ጥያቄ አእምሮቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበትን ሆኖ እናገኛቸው እዚህ ዕድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለማግባት ከሚፈጥሩት ነገሮች ውስጥ ልጆች በሕፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከብ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው፣ የእነሱን ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ እንዳይጠይቁ ደግሞ አድጌያለሁ አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን፣ ሀሳባቸውን አዳምጡ ነው መነሳት ያለበት እነዚህ እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ለዛ ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን በተለያየ ሙያ ላይ የሚገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ የምንለው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው እንደ ማህበረሰብ፣ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው። ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው ወይ የሚሰጠው? መሳተፍ የሚፈልግ ሰው የሚያገኛችሁ በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ፣ ከዛ ውጭ ደግሞ በተለይ በአነስተኛ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት የመጡ ይሳተፋሉ ማለት ነው። በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት የጣል አድርገው በዛ እንለያለን በተለይ በተለይ ልጆቹ ሁለት መሰረታዊ ፍላጎት አላቸው ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው አቴንሽን። ልጆቻችን አይናችንንም ጆሮችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ፣ ነፃ ምርጫ አለቻቸው ልጆች የትኛውም ዕድሜ ላይ ገና ከፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት፣ እንዲህ ካልሆነ ወዮል በማለት ካደረግነው የስልጣን ጥያቄ አለ እኛ ፊት ሊያደርጉት ይችላሉ። ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስታ ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀመን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ ማህበራዊ ህይወት የለም ወይ በትምህርታቸው ጎበዝ ይሆናሉ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን ይሄ እንግዲህ ሁለንተናዊ ወላጅነት ነው በጣም ነው የማመሰግነው አቶ መልስ እግዚአብሔር ይስጥልኝ ከእኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁ I got him charged. My I'm general. to I'm the ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያቸው የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት። That one, she not getting the trash, She